የማኅበራዊ መገናኛ ዘዴዎች ቅኝት። የተከበራችሁ አድማጮች፣ ይህ የማኅበራዊ መገናኛ ዘዴዎች ቅኝት የተሰኘ አዲስ የሬዲዮ ዝግጅታችን ነው። እንደ ፌስቡክና ትዊተርን በመሳሰሉ የማኅበራዊ መገናኛ አውታሮች ላይ የሳምንቱ አብይ የመነጋገሪያ ርዕሰ ጉዳዮችን በዚህ ዝግጅት እንቃኛለን። ሰሞኑን በማህበራዊ መገናኛ ዘዴዎች መነጋገሪያ ከሆኑ ኢትዮጵያን የሚመለከቱ ነጥቦች መካከል ሁለት ጉዳዮች ጎልተው ወጥቷል። የአንድነት ኃይሎችና ና የዘውግ ፖለቲካ አቀንቃኞች የወደፊት የጋራ ግንዛቤ ለመጨበጥ በሚል በውጭ ሀገራት በተናጠል ያደረጓቸው ውይይቶች ቀዳሚው ነው። እጅግ አነጋጋሪ ሆኖ ቆይቷል። ማክሰኞ ጥቅምት 22 ቀን 2009 ዓ.ም የኢትዮጵያ የሕዝብ ተወካዮች ምክር ቤት 21 አዳዲስ ተሿሚዎችን ሚኒስተርነት ማጽደቁን የሚመለከተው ዜናም ሌላ የማህበራዊ መገናኛ ዘዴዎች ዋነኛ የመነጋገሪያ ርዕስ ነበር። የዛሬው ቀዳሚው ዝግጅታችን በሁለቱ ርዕሰ ጉዳዮች ላይ ያጠነጥናል። በኢትዮጵያ የአስቸኳይ ጊዜ አዋጁ ከተደነገገ ከሁለት ቀናት በኋላ ማለትም ጥቅምት 12ና 13 ነበር። በውጭ አገራት የሚኖሩ የአንድነትና የዘውጋዊ ፖለቲካ አቀንቃኞች በተናጠል ለውይይት ጥሪ ያስተላለፉት የአገሪቱን የወደፊት አቅጣጫ ለማመላከት በሚል የተጠራው ስብሰባ በተመሳሳይ ቀናት ግን ደግሞ በተለያዩ የፖለቲካ ርዮተ ዓለም አራማጆች በተለያዩ ቦታዎች ለንደንና ዋሽንግተን ውስጥ ነበር የተከናወኑት። በውይይቶቹ ላይ የተነሱ ሀሳቦች በተለይ የለንደኑ በማህበራዊ መገናኛ አውታሮች ሰፊ መወያያ ርዕስ ሆኖ ቆይቷል። በለንደኑ ውይይት ላይ በኦሮምኛ ቋንቋ ከተንጸባረቁ ሐሳቦች መካከል በአማርኛ የተተረጎሙ የሁለት ሰዎች ንግግሮች የማህበራዊ መገናኛ ዘዴዎች ላይ በስፋት ተሰራጭቷል፣ እጅግም አነጋግሯል። ከሐሳቦቹ መካከል የኦሮሞ መብትን ለማስጠበቅ ኢትዮጵያን መበታተን ያስፈልጋል የሚል ጠንከር ያለ አመለካከትም ተንጸባርቋል። በማህበራዊ የመገናኛ አውታሮች የተሰጡ አስተያየቶችን በቅርበት ለተከታተለው ባልደረባዬ ተስፋለም ወልደየስ ስብሰባዎቹ የተለያየ ስሜት ፈጥሯል በአንድ ወገን ኢትዮጵያ አትፈርስም የሚል በሌላ በኩል ደግሞ የለንደኑን ስብሰባ አዘጋጅ የተባሉ የኦሮሞ ወጣት አቀንቃኞች ለሁለት ቦታ ለሁለት ጎራ ተከፈሉ ተብሎ እሱ ነበረ ደግሞ ትልቅ መወያያ የነበረው። በዚህ ምክንያት ዋሽንግተን ዲሲ የተካሄደው ስብሰባ ውጤት እምብዛም ሽፋን ሳያገኝና እዛ ላይ የተወሩ አወዛጋቢ ነገሮች እንኳን ለንደን ላይ ወጣው ቪዲዮ በተለየ ሁኔታ ብዙም ትኩረት ሳያገኙ ያለፉል ማለት ነው። ተሸፍነውም ተውጦም ቀርቷል። ብዙ ሊያነጋግሩ የሚችሉ ነገሮችም እዛ ላይ ተነስተው ነበረ አይተናል። ነገር ግን የኦሮሞ አቀንቃኞቹ ሁለቱ ጎራዎች የነበረው ክፍፍል እና አንደኛው ጎራ የሚያወጣው አንደኛው ጎራ የሚመልሰው እንደዚህ አይነቶቹ ነገሮች አብዛኛውን የሶሻል ሚዲያ ወይም ደግሞ የማህበራዊ ድረገጽ ትኩረት ስቦ ነበረ። እነዚህን ስብሰባዎች በተመለከተ ኤፍሬም አደባባይ በትዊተር ገጹ የሚከተለውን አስነብቧል። ከኢትዮጵያ መፍረስ በፊት የኔም መፍረስ የማስቀድም ኩሩ ኦሮሞ ኢትዮጵያዊ ነኝ። እሸቱ ሆማቄን ነው ደግሞ የትግሉ መሪም ሆነ ባለቤት መሬት ላይ ደሙን አጥንቱንና ሕይወቱን እየገበረ ያለው ምርጥ የኦሮሞ ልጅ እንጂ ለንደን ላይ ተቀምጦ የሚጮው ተስፈኛ አይደለም። የኦሮሞን መጻዒ ዕድል የሚወስነው ደግሞ ሰፊው የኦሮሞ ሕዝብ ነው አለቀ ሲል በፌስቡክ ገጹ አስፍሯል። ባልደረባዬ መርጋ ዮናስ ከለንደኑ የሁለት ቀናት ጉባኤ ተቆንጽለው የቀረቡት አጠር ያሉ የቪዲዮ ምስሎች በማህበራዊ መገናኛ ዘዴዎች ጎልተው በመውጣት ተራግበዋል። ሙሉ ውይይቱን ተከታትያለው፣ መንፈሱም እንደሚከተለው ነው ብሏል። ሶሻል ሚዲያውም ማህበራዊ ደረገጹም ብዙም አራግቦታል። በእኔ አስተያየት፣ ንግግሩንም እንዳዳመጥኩት ሰው፣ አንድ ግለሰብ የራሱን የተሰማውን ስሜት መግለጽ ሞክሯል። ፕሮባብሊ ኢቨን ፓርቲ ወክሎ ሊመጣ ይችላል። ግን ይሄ የፓርቲው አቋም ነው ብዬም አላስብም። እዛው ላይም ጀዋር ያለው ለሁሉም ሴንስ የሚሰጥ ይመስለኛል። አብሬን እንሰራለን፣ አብሬን እየታገለን ነው፣ አብሬን ከጎረቤታችን ጋር ሰላማዊ በሆነ መንገድ እኖራለን። ካልሆነ ግን የበፊቱን አይነት ስርዓት የሚመጣ ከሆነ እሱን አንሸክምም፣ አገሪቷን በታትን ይነዳለን የሚለው ወይ ደግሞ እሱ በራሱ ቃል የተጠቀመው እንደዛ ይመስለኛል። እንግዲህ ይህን ኮንፈረንስ የጠራው የኦሮሞ የሕግ ባለሙያዎች ማህበር ነው። ስለዚህ እነዚህ ሁለት ግለሰቦች ወይም ሌላኛው ግለሰብ ያንጸባረቀው አስተያየት በምንም ተአምር የማህበሩን አቋም እንደማይገልጽ የማህበሩ ተወካዮች ደጋግሞ እየጠቀሱ ነው ያሉት። አዲሱ ካቢኔ አባላት ሹመትን በተመለከተ በማህበራዊ የመገናኛ ዘዴዎች ከቀረቡ አስተያየቶች ደግሞ የተወሰኑትን እንመልከት። አምደ መረብ ጸሐፊው ዳንኤል ብርሃኔ እንኳን ከዘመነ ሲቪል ሰርቪስ ወደ ዘመነ አዲስ አበባ ዩኒቨርሲቲ በሰላም አሸጋግራችሁ ሲል ጽፏል። የዞን ዘጠኝ ጦማሪው በኒውዮርክ ዩኒቨርሲቲ የሰብአዊ መብቶችና ዓለም አቀፍ ፍትሕ ማዕከል ተመራማሪው ዘላለም ክብረት በትዊተር ገጹ ገዢው ፓርቲ ባለፉት ስድስት ዓመታት አራተኛውን የካቢኔ ሹም ሽር እንዳደረገ በመግለጥ በእንግሊዝኛ ቋንቋ ጽፎ ቀጣዩን ስላቅም አያይዞ አስነብቧል። የአሳማ ኮሚቴ፣ የጅብ ሊቀመንበር፣ የጦጣ ጸሐፊ። እረተይ አንቺ ቀን ቶሎ ቶሎ ለፊ ይላል ገበሬ ሲጨንቀው ሲል አስፍሯል። ተስፋ ለሞልደየስ ያክልበታል። ከአዲስ አበባ የሚጻፉ ነገሮችን ስትመለከት ከአስቸኳይ ጊዜ አዋጁ ጋር ተያይዞ በጣም በርካታ ቀልዶች እንደተፈጠሩ የከተማ ቀልዶች እንደሆኑና እሱን ግን ለማጋራት ራሱ ችግር እንዳለ ነው የሚወራው። እና ሶሻል ሚዲያ ላይ ሰው ሲጠያየቅ ሁሉ ትመለከታለህ። የት የጠፋ በዛ በጣም ብዙ ጽሁፎች በማቅረብ የሚታወቀው እገሌ የሚባለው ሰው የጠፋ እንደዚህ አይነት አደጋ ደርሶበት ይሆን ወይ ይባላል። በፌስቡክ ገጹ ላይ በእንግሊዝኛና በአፋን ኦሮሞ ባቀረበው አጠር ያለ ጽሁፉ ጸጋይ አራርሳ ደግሞ እንዲህ የሚል አስተያየት አቅርቧል። ለፖለቲካዊ ችግር ቴክኒካዊ መፍትሄዎች አይሰራም። አብርሃ ደስታ በፌስቡክ ገጹ አዲስ ስርዓት እንጂ አዲስ ካቢኔ መፍትሄ አይሆንም በሚል ርዕስ ዝርዝር ጽሑፍ አስነብቧል። ጽሑፉንም ሲያጠቃልል የምንፈልገው የስርዓት ለውጥ እንጂ የካቢኔ ለውጥ አይደለም ብሏል። የዞን ዘጠኝ ጦማሪ ጸሐፊና አራማጅ በፍቃዱ አይሉ በትዊተር ገጹ በእንግሊዝኛ ቋንቋ የሚከተለውን መልእክት አስተላልፏል ጥያቄ ሆኖ ሊቆይ የሚችለው አዲሱ ካቢኔ እኛን የሚወክል የሕዝብ ተወካዮች ምክር ቤት ሳይኖረው የምንፈልጋትን አዲስ ኢትዮጵያ መገንባት ይችል ሊሆን ወይ የሚለው ነው ሲል አስነብቧል። ተመሳሳይ ጥያቄ በሌሎች ሰዎችም መነሳታቸውን መርጋዮናስ ያክልበታል። በቅርበት የተከታተልኩ ነው ሹምሽሩን ሱንም በተመለከተ በዲያስፖራም በሀገር ውስጥም አልፎ አልፎ የሚመጡት አስተያየቶች ዝም ብሎ ነገሮቹን አለባብሶ ለማለፍ የተደረገ የሚል እንድምታለ መንግስት የሚለው የተነሳው የተቃውሞ ጥያቄ ጥያቄ የጉድ ጎቨርነንስ ወይ ደግሞ የመልካም አስተዳደር እጦት ነው ብሎ ነው የሚያምነው መንግስት አሁንም። ቢሆን በሌላ ጎራ በኩል ደግሞ ያሉት አይ ተማሪዎቹን ወይ ደግሞ ተቃዋሚዎቹን ስገል የነበረው ሲገርፍ የነበረው ሲያስር የነበረው መንግስት ኮሚኒኬሽኑ አይደለም ወይ ደግሞ የውጭ ጉዳይ ሚኒስቴሩ አይደለም፣ ተማሪዎችን ስገል የነበረው ሲያስር የነበረው የሴኪሪቲ አፓራተሱ ነው ወይ ደግሞ የደህንነቱ አካል ነው። እዛ አካባቢ ነው እርምጃ መወሰድ የነበረበት ቢወሰድ ኑሮ የሚል አስተያየቶች አሉ። ከዛ የዘለለ ምንም ውጤታማ የሆነ ነገር መሬት ላይ እንደማይመጣ ነው የሚናገሩት። የኢንተርኔት አገልግሎት መገደቡ በማህበራዊ የመገናኛ ዘዴዎች የነቃ ተሳትፎ የነበራቸው በርካታ ጸሐፍት አንድም ከመድረኩ እንዲርቁ አንድም በተገኘው ቀዳዳ ብቻ ብቅ ጥልቅ እንዲሉ አስገድዷቸዋል። ሌላው ሰሞኑን ጎልቶ የወጣ ነጥብ ነው። ሎትሮ በፌስቡክ ገጻቸው በርካታ ጽሁፎችን ያስነብቡ የነበሩት የቀድሞ ብቸኛው የህዝብ ተወካዮች ምክር ቤት አባል አቶ ግርማ ሰይፉ ከአስቸኳይ ጊዜ አዋጁ በኋላ ድንገት የኢንተርኔቱ አለም ላይ ብቅ ብለው አጠር ያለ ጽሁፍ አስነብቧል ጎበዝ ጠፋው፣ ምን ላድርግ የቢሮም የሞባይልም ኢንተርኔት በማጣቴ ነው። ለማንኛውም የአስቸኳይ ጊዜ አዋጅ ብርቅ ነው በሚል እከሰታለሁ የሚል ጽሁፍ ከነጠብጣብ ምልክት ጋር አስፍሯል። አስቸኳይ ጊዜ አዋጁ አንዳንድ ከውጭ አገራት ስርጭታቸውን የሚያስተላልፉ የመገናኛ አውታሮችን መከታተል፣ ማስተላለፍና ሪፖርት ማድረግን አግዷል። የመንግሥት ቴሌቪዥን ጣቢያ ኢቢሲ ግን ተከልክሏል ካላቸው ጣቢያዎች ምስሎችን ሲያሳይ የታዘቡ ጸሀፍት ህጉ አንዱ ላይ የሚጸና ሌላውን በጎን የሚመለከት ነው ሲሉ ተችቷል። አንዳንድ ለመንግስት ቅርበት ያላቸው አካላትና ግለሰቦችም መንግስት እንደከለክላቸው ካስነገረባቸው ማሰራጫ ጣቢያዎች ሲጠቃቅሱ፣ ጽሁፎችንም ከመገናኛ አውታሮቹ እየቀነጨቡ በማህበራዊ የመገናኛ ዘዴዎች ሲያቀርቡ ይታያል። ይህ መንግስት አውጣውት ካለው ህግ ጋር እርስ በርሱ ከመጋጨቱን ባሻገር አተገባበሩ ለቤት ልጅና ለባዳ ለየቅላስ ብሏል። የአስቸኳይ ጊዜ ዋጁና የኢንተርኔት አገልግሎት በእጅ ስልክ መቋረጥ አሊያም መገደብ የፈጠረው መሰናክል ከኢትዮጵያውያንም አልፎ አዲስ አበባ ውስጥ በሚገኙ እንደ አሜሪካን ኤምባሲ ባሉ የውጭ ተቋማት ላይ መሰናክል መፍጠሩ ተነቧል። ኤምባሲው ባስነበበው ጽሑፉ የኢንተርኔት ገደቡ ቀደም ሲል ከነበሩት አገልግሎቶች እንደ ዲቪ ሎተሪ እና አሜሪካን ሀገር ሊያስኬዱ የሚችሉ የትምህርት እድሎች ላይ መሰናክል እንደፈጠረበት አስታውቋል። አድማጮች፣ የካቢኔ አባላት ሹመት፣ እንዲሁም የውጭ አገራት ነዋሪ የመንግሥት ተቋሚዎች በተለያዩ ጎራዎች ያከናውኗቸው አነጋጋሪ ጉባኤዎች ላይ በዋናነት ያተኮረው የማህበራዊ የመገናኛ ዘዴዎች ቅኝት የመጀመሪያ ዝግጅታችን በዚህ ይደመደማል ባልደረቦቼን መርጋዮናስና ተስፋለም ወልደየስን በዝግጅቱ ላደረጉት ተሳትፎ አመሰግናለሁ። ዝግጅቱን ወደፊት የበለጠ ለማሻሻል ይረዳን ዘንድ አስተያየትና ጥቆማችሁ አይለየን እንላለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።